ዶክተር ዮሐንስ አዳማ መላኩ በፍሊንደርስ ዩኒቨርሲቲ እና በቪክቶሪያ ካንሰር ምክር ቤት የሕብረተሰብ ስነ ምግብ ተመራማሪ፣ በቅርቡ የአውስትሬሊያ መንግስት ብሔራዊ ጤናና የሕክምና ምርምር ምክር ቤት እርሶንና ሌሎች ሁለት ኢትዮጵያውያኑንም አካቶ ሁለት ሚሊዮን ያክል የምርምር ስራ ላይ የሚውል ገንዘብ ሰጥተዋል። በዛም የእርሶ ድርሻ ወደ 650 ሺህ ያክል ነው። ይሄ ለምርምሩ እንዲውል የተደረገበት ስጦታ እንደምን ሊያገኙት ይቻሉ? ለምርምር እንዲውል የተሰጠሁት ገንዘብ በምን አይነት የምርምር ተግባር ላይ ነው የሚውለው? በጣም አመሰግናለሁ ካሳሁን ድሉ ስለተሰጠኝ ይህን ገንዘብ ያገኘሁት እንደሚታወቀው በተለያየ ጊዜ የአውስትራሊያ መንግስት ጤና ምርምርን በመደገፍ ገንዘብ ይሰጣል። ይህም ገንዘብ በስቴት ሌቭል ወይም በአገር አቀፍ ደረጃ ሊሆን ይችላል። ይሄኛው አሁን ያገኘሁት በአገር አቀፍ ደረጃ ነው። እንግዲህ እንደ ማንኛውም የዩኒቨርሲቲ ተመራማሪ እኔም አመልክቼ በእኔ የምርምር ኤሪያ ለማግኘት ችያለሁ። ይህንን ያመለከት ነው እንግዲህ ከተወሰነ ወር በፊት ነው። እኔም ብቻ አይደለሁም፣ አብዛኛው ተመራማሪ በተለይ በጤና ያለው ተመራማሪ ያመለክታል። ውጤቱን ቅርብ ቀን ተነግሮናል። እንግዲህ ምርምሩ የእኔ ሀሳብ ኒትሪሽናል ኤፒዲሚዮሎጂ የምንለው ነው ወይንም የማህበረሰብ ስነ ምግብ የሚቃረብ ትርጉም ይመስለኛል በአማርኛው። እሱ ላይ ነው የሚያተኩረው። የሚደረገው ጥናት ምርምር አውስትራሊያ ተኮር የሆነ ነው ወይስ ሌሎች ሀገራትንም የሚያቅፍ ነው? ይሄኛው ምርምር አውስትራሊያን ብቻ አይደለም፣ አውስትራሊያን ጨምሮ ወደ አራት ሀገሮችን የሚያካትት ነው። አንደኛው የዩኬ ነው፣ ዩናይትድ ኪንግደም ወይም እንግሊዝ። ሁለተኛው አሜሪካ ነው። ሶስተኛው ቻይና ላይ የሚሰራ ነው። ከአራቱ ሀገሮች የተለያዩ መረጃዎች፣ የተሰበሰቡ መረጃዎች አሉ። እነሱም መረጃዎች አንድ ላይ በማምጣት ለየት ባለ መልኩ የስነ ምግብን መረጃ አቀናብሮ ለህብረተሰቡ በሚጠቅም መልኩ እና ለፖሊሲ በሚጠቅም መልኩ የሚሰራ ስራ ነው። የተጠቀሰ የአውስትራሊያ መንግስትና የሕክምና ምርምር ምክር ቤት አምስቱ ዓመት መጨረሻ ላይ ከርሶ የሚጠብቀው ምን ይሆናል? ለፖሊሲ ሆነ ለሌላው የምርምር ዘርፍ ግብአት የሚሆን አስተዋጽኦ ለማበርከት ነው። በእርሶ በኩል ያለው እሳቤ በአምስት ዓመት መጨረሻ ላይ ምን አበረክታለሁ የሚል እሳቤ ያለት። ካሳሁን ምግብ ወይም እኛ የምንለው ዳያት በእንግሊዘኛው የምግብ በአለማችን ቁጥር አንድ የበሽታ ምክንያት ነው። በተለያየ ሪሰርች እንደ ቁጥር አንድ ምክንያት ተደርጎ ይጠቀሳል። ከዚህ ጋር ተያይዞ የተለያዩ ሀገሮች ይህንን ችግር ለመፍታት በየሀገሮቻቸው የስነ ምግብ ጋይድላይን ያዘጋጃሉ። ጋይድላይን ማለት መመሪያ እንደ መመሪያን፣ ሰዎች ምን አይነት ምግብ መመገብ አለባቸው የሚለውን እንደ አቅጣጫ የሚጠቁም መመሪያ ያዘጋጃሉ። እንግዲህ በዚህ መመሪያ መሰረት ለሰዎች ምክር ይሰጣል። ንቃተ ህሊና ለመጨመር የተለያዩ ትምህርቶች ይሰጣሉ። በሕክምና ቦታዎችም በተለያዩ የጤና ተቋማትም ያንን መመሪያ ምክንያት ተደርጎ ምክር ይሰጣሉ። የተለያዩ ስራዎች ይሰራሉ። የእኔ ስራ እንግዲህ ይሄኛውን ስራ በተጠናከረ መልኩ በተደራጀ መረጃ የመደገፍና ስራውን ወይም ይሄኛውን የተለያየ መንገድ የሚደረገውን ኢንተርቬንሽን በተወሰነ መልኩ መረጃ መስጠት እና የተሻለ ኢንተርቬንሽን እንዲሆን ወይም የሚያስችል ስራ መስራት ነው የማደርገው መጨረሻ ላይ እዛ መልኩ ነው እንግዲህ የኔ ስራ አስተዋጽኦ የሚያደርገው። እንዳነሱት ወይም እንደሚታወቀውም እንዲሁ የአመጋገባችን ጥራት ደረጃ የጤናችንም ላይ እንደዚሁ የሚያበረክተው አስተዋጽኦ አለ፣ በበጎ መልኩ። በተቃራኒውም ደግሞ እንደዚሁ ለጉዳት መዳረግም አለ። ከዚህ አኳያ በተለይ አውስትራሊያ ውስጥ ያለው የአመጋገብ ሁኔታ ምን ይመስላል? በአብዛኛው ለዚህ ከመጠን በላይ ያለቅጥ ውፍረት የመሳሰሉትን እንደዚሁም፣ በተቃራኒው ደግሞ ዝቅተኛ ገበያ ያላቸው ደግሞ በቂ ተመጣጣኝ ምግብ ካለማግኘት የዚህ ሀገር ጃንክ ፉድ የሚሉትን አይነት በመብላት እንደዚሁ ለጤና ጉዳት ይደረጋሉ። እነዚህ በአውስትራሊያ ውስጥ ያለውን የአመጋገብ አይነት በምን መልኩ ያዩታል? ምን አዎንታዊ ምን አሉታዊ አመጋገብ ዘዴዎች አሉ አውስትራሊያ ማህበረሰብ ውስጥ? በጣም አመሰግናለሁ ካሳሁን። እንግዲህ እንዳልከው ጠቅለል ያለ መረጃ ለመስጠት ተዛባ አመጋገብ ወይም በእንግሊዝኛው ሰብ ኦፕቲማል ዳያት የምንለው ማለት ነው ቅድም እንደጠቀስኩት ዓለማችን ውስጥ ቁጥር አንድ እንደ በሽታ መንስኤ ተደርጎ ይወሰዳል። ቅድም አጽኖት ለመስጠት እንደሞከርኩት ይሄ እንግዲህ ሌላ ሀገር ብቻ ሳይሆን አውስትራሊያ ውስጥም እንደ አንድ ችግር ተደርጎ የተለያዩ ስራዎች ይሰራሉ። በሳይንሱም እንደምናውቀው በተለያየ ምክንያት ሰዎች የተዛባ የሆነ አመጋገብ አላቸው። ምክንያቶቹ የተለያዩ ናቸው። እዚህ ጠቅሰን መጨረስ አንችልም። ነገር ግን ይሄ የተዛባ አመጋገብ ለምሳሌ አንዱ ሊሆን የሚችለው በየቦታው ለሰውነት ጥሩ ያልሆኑ ምግቦች በየቦታው መኖር እና በርካሽ ዋጋ መገኘታቸው ነው። አንዱ ምክንያት ሊሆን የሚችለው። ሁለተኛው የሰዎች ንቃተ ህሊና ምግብ ላይ ያላቸው አመለካከት ያላቸው እውቀት በጣም ወሳኝ ነው። ሶስተኛው እንደገና አንተ እንደጠቀስ ምናልባት ውድ ሊሆኑ ይችላሉ። ለምሳሌ የተወሰኑ ምግቦች ለጤና ጥሩ ናቸው ተብሎ የሚታሰቡ ምግቦች ውድ ሊሆኑ ይችላሉ። ስለዚህ እነዚህ እነዚህ ምክንያቶች የትም ቦታ ቢሆን እንደ ትልቅ ችግር ምግብ ወይም የተዛባ አመጋገብ ለህብረተሰቡ ጠንቅ እንደሆነ ይታወቃል። ይሄም አውስትራሊያ ውስጥም እኛም ሀገር ለምሳሌ ኢትዮጵያ ውስጥም በጣም እያደገ ያለ ጉዳይ ነው። አገር ቤት ሆነ አንስተዋል። የእኛ ማህበረሰብ አስመልክቶ የአመጋገብ ባህላችን ከአውስትራሊያዊ አመጋገብ ባህል ለየት ይላል። ከዛ አኳያ ምናልባት በዛ ዙሪያ የጥናት ካደረጉ በኢትዮጵያውያን ባህላዊ አመጋገቦችን ውስጥ ምን መልካም አይነት አመጋገብ ሁኔታዎች አሉ? ምንስ ታረሙ ወይም ልሻሻሉ አመጋገባችን ላይ የተለየ ትኩረት ለመስጠት ይገባል የሚሏቸው የምግብ አይነቶች አሉ ከሀገርኛ ምግቦች አኳያ ከሳውን ምናልባት አድማጮቻችን አንድ ነገር ማሳሰብ የምፈልገው እኔ የተመራማሪ ነኝ ሪኮመንዴሽን መስጠት አልችልም። ሪሰርች የሚሉትን ለምሳሌ ሰዎች ምን መብላት እንዳለባቸው የሀገር ኒትሪሽኒስት ወይም ዳቲቲሽያን የሚባሉ እነሱን ማማከር ይችላሉ። ነገር ግን ጠቅለል ያለውን ሪሰርች በህብረተሰብ ደረጃ ያለውን ነገር መናገር ይችላለሁ። ኢትዮጵያ ውስጥ እንደሚታወቀው ከዚህ በፊት ረሃብ ነበር እንደ ትልቅ ችግር የሚቆጠረው። አሁን ግን ቅርብ ቀን ከጓደኞቼ ጋር በሰራሁት ስራ አንዱ ያገኘነው ውጤት የሚያሳየው ከአስፈላጊ በላይ መብላት ወይም አላስፈላጊ የሆኑ ምግቦችን መብላት እንደ አንድ የጤና ጠንቅ እንደሆነ እና እያደግ እንደመጣ አመልክተናል። በዛ ጥናት ላይ መጠቆም እንደቻልነው በተለይ ከተማ ውስጥ ካለው የምግብ እጥረትን ለመቀነስ የሚሰሩ ስራዎች አሉ። ከዛ በተጨማሪ ግን ከተማ ውስጥ የምግብ አመጋገብን የሚያስተካክሉ ስራዎች እንዲሰሩ ጠቁመን አልፈናል። አብዛኛውን ጊዜ የሚባለው በምግብ አመጋገባችን ጠቅለል ያለ መረጃ ለመስጠት ያክል ብዙ ጊዜ አትክልትና ፍራፍሬ እንዲመገቡ ሰዎችን ይመከራል። በህብረተሰብ ደረጃ ጥራጥሬ እንዲመገቡ እንዲሁም ቀይ ስጋ ሳይበዛ ዶሮ፣ አሳ እንቁላል እና እነዚህ ነትስ ኤንድ ሲድስ የሚባሉት ለምሳሌ ሶያቢን ወይም አረንጓዴ የምንለው እኛ ወይም እንደ ነት ወይም ለውዝ የምንለው እንደዚህ አይነት ነገሮችን በብዛት እንዲመገቡ ሰዎች ይመከራል። ሌላው የሶፍት ድሪንክ ወይም ለስላሳ መጠጦች የምንላቸው አሉ። በተለይ እዚህ ሀገር በብዛት ለስላሳ መጠጦች በቀላሉ ማግኘት ይቻላል። ከመጠጣት ይልቅ ውሃ መጠጥ ቢዘወትር፣ እንዲሁም አልኮሆል በተወሰነ መልኩ ወይም በመጠኑ ቢሆን ለጤንነት ጥሩ ነው ተብሎ ነው የሚመከረው። ከዛ በተጨማሪ ምን ምን መብላት የለብንም ወይም መቀነስ አለብን በጣም ባነሰ መልኩ መመገብ አለብን የሚለው ይሄ ፕሮሰስ ሚት የምንለው አለ። በጣም ፕሮሰስ የሆነ ሚት ምሳሌ እንደ ሶሴጅ አይነት ነገር፣ እኛ ቺፕስ የምንለው እንደ ኬክ፣ ሌሎችም እንደ ከረሚላ፣ አይስክሬም እንዲህ ነገሮችን በተቻለ መጠን መቀነስ ያስፈልጋል ማለት ነው። ስለዚህ ጠቅላላ ስናደርገው አብዛኞቹ የሚታወቁ ናቸው። ነገር ግን ብዙ ጊዜ እኛ ለመብላት እነዚህኞቹ መቀነስ አለብን ምን ብለን የምናስባቸው ምግቦች በጣም ስለሚጣፍጡ ሰዎች እነሱ ለመመገብ በጣም ፍላጎት አላቸው። ነገር ግን ብዙ ጥናቶች እንደሚያሳዩት አንደኛ በሽታን ይጨምራሉ። የልብ በሽታ፣ የስኳር በሽታን የመሳሰሉ በሽታውን ይጨምራሉ። ሁለተኛ ሰዎችም ቶሎ እንዲሞቱ ያደርጋሉ። በተለያየ በሽታ ቶሎ እንዲሞቱ የሚያደርጉ ናቸው። ሌላው ከዚህ ጋር ተያይዞ ብዙ ሰዎች ላያውቁት የሚችለው የምንበላው ምግብ ከአእምሮ ጤንነት ጋር ይያዛል እና ጤነኛ ምግብ በተመጥገብን ቁጥር አእምሯችን ጤነኛ የመሆን እድሉ ከፍተኛ ነው ማለት ነው። ይህን ይመስላል ጠቀል ሳረገው። ካሳሁን ቅድም የጥሬ ስጋን ነገር አንስተዋል። በተለይ በእኛ ሀገር አንዱ በጣም ከሚበላ ምግብ ውስጥ ተዘውትሮ ወይም በተለያዩ አጋጣሚዎች ሁሉ ጥሬ ስጋ ነው። ጥሬ ስጋ በብዛት በሚወሰድበት ጊዜ ምን አይነት ጤና ጠንቆችን ሊያስከትል ይችላል? ሁለተኛስ በምን መልክ ነው መመጠን የሚቻለው? ጥሬ ስጋን በተመለከተ ብዙ ባለሙያዎች ጥሬ ስጋ እንዲበላ አይመክሩም በተለያየ ምክንያት። አንዱ ምክንያት ሊሆን የሚችለው ከጥሬ ስጋ ተያይዞ የሚመጡ በተለይ በእኛ ሀገር በሽታዎች ሊኖሩ ይችላሉ። እንደ ኢንፌክሽስ ዲዚዝ የተላላፊ በሽታዎች ሊኖሩ ይችላሉ። አንዱ እሱ ነው። ሁለተኛው ጥሬ ስጋ አሁን በተለይ በቅርብ የሚያሳየው ጥናት እንደሚነግረን ወይም የዓለም ጤና ድርጅት እንደሚጠቁመን ብዙ ስጋ መብላት ከካንሰር ጋር የተያያዘ ነው የሚል መረጃ አውጥቷል። ትልቁ ችግር ስጋን በምን እንተካው? ስጋ አልሚ ምግብ ነው፣ ግንቢ ምግብ ነው። እሱን የሚተካ ምግብ ከየት እናምጣ ነው ትልቁ ጥያቄ። እንግዲህ እሱን የሚተኩ ከፕላንት ሶርስ የምንላቸው ወይንም እፅዋት ተዋጽኦ ምግቦችን መመጠቀም እንችላለን። ለምሳሌ ሶይ የምንለው የተሻለ ፕሮቲን አለ። ሊግምስ፣ የተለያየ ሊግምስ ወይም ጥራጥሬዎች ጋር በመጠቀም መተካት እንችላለን። ነገር ግን ይሄ ማለት ስጋን ሙሉ በሙሉ መጥፎ አለብን አይደለም፣ በመጠኑ መሆን አለበት። የተለያየ ሪሰርች የተለያየ ይላል፣ ይሄን ያክል ይሄን ያክል ይላል። ግን በተቻለ መጠን የምንበላውን የስጋ መጠን መቀነሱ ግን ግድ ይላል። ሌላው አንዱ በተለይ አሁን በዚህ ሀገር ውስጥ ተወልደው ለሚኖሩ ኢትዮጵያውያን ልጆች በአንድ በኩል የዋናው ማህበረሰብ አመጋገብ የተለየ ነው፣ ምዕራባዊ ይዘት ያለው ነው። በቤት ውስጥ እንደዚሁ የሚመገቡት ብዙ ጊዜ የሚቀርበው ያ ባህላዊ የሆኑ ምግቦች ናቸው። ልጆች አድገው ለአካለ መጠን ከደረሱ በኋላ ወደ ዋነኛው ማህበረሰብ ውስጥ በሚቀላቀሉበት ወቅት ወይም ራሳቸውን ችለው በሚወጡበት ጊዜ በአሁኑ ወቅት ዓለም አቀፍ ጋብቻዎች የተለመዱ ናቸው። በተለይ በአብዛኛው ወደ ዩኒቨርሲቲ ለደረሱ ሰዎች ከሌላ ኅብረተሰብ አካል ጋር የመጋባት ሁኔታዎች ይኖራሉ። እንደዚህ አይነት ነገሮች በሚኖሩበት ወቅት በተለይ በዚህ ሀገር በሚያድጉ ልጆች ላይ የሁለት አይነት የተለያዩ የአመጋገብ ባህሎች ምን አይነት የሚያስከትላቸው ተጽዕኖዎች ይኖራሉ ይላሉ? ልጆች በምን መልክ ነው ሲያድጉ በተለይ አመጋገባቸው ላይ ወላጆች ትኩረት ሊያደርጉ የሚገባው በነ እሱ ላይስ ጥሩ የተመጣጠነ ምግብ አመጋገብን ጨምሮ በምን መልክ ወላጆች ልጆቻቸውን አመጋገብ ዘዴ ብልሃት ላይ በጁለት ይገባላሉ። ይሄ ወሳኝ ጥያቄ ነው። ካሳሁን፣ ምናልባት የመጀመሪያውን ጥያቄ ለመመለስ ያክል የልጆች አመጋገባቸው ምን መሆን አለበት የሚለው በስነ ምግብ ጥናቶች እንደሚያሳዩት አብዛኛውን ጊዜ የምንበላው ምግብ በልጅነታችን ነው የምንለምደው። አንዴ የሆነ ምግብ መብላት ከጀመርነ በልጅነታችን ያንን ምግብ እንወደዋለን። ስናደግም ያንን እንከተላለን። እንግዲህ ሁላችንም የምናውቀው ነው ያደግንበት ምግብ ብዙ ሰዎች እንወደዋለን። ይሄ ሳይንሱ የሚደግፈው ነው። ወላጆች ልጆቻቸውን የሚመግቧቸው ወይም የሚያቀርቡላቸው ምግብ በእውቀት ላይ የተመሰረተ ቢሆን ይመረጣል። በተለይ በዚህ ሀገር በተለይ ከአፍሪካ ወይም የተለያየ ዴቨሎፒንግ ካንትሪ የመጡ እንደኛ አይነት ህብረተሰብ እዚህ ሀገር ስንመጣ የተለያዩ አማራጮች አሉን። እነዚያን አማራጮች በተገቢውና በተጠና መልኩ እየመረጥ እና እየገዛን ጠረጴዛ ላይ ማቅረብ ይኖርብናል ብዬ አስባለሁ። ያንን ምክንያቱም ልጆችም ያንን ይዘዋርጋሉ በልጅነታቸው የሚመገቡትን አካሄድ ተከትለው ብዙ ጊዜ አድርገው ትልቅም ሲሆኑ ያንን ተከትለው የሚሄድ እድሉ ስላለ ማለት ነው። ሌላው ሁለተኛው ጥያቄ ከሳውን ከባህል ጋር በተያያዘ ነው። የኔ ጥናት እዚህ አካባቢ አይደለም። ነገር ግን እንደሚታወቀው የተለያየ ህብረተሰብ የተለያየ አመጋገብ አለው። ያን አመጋገብ በሃይማኖትም ይሁን ባህል የተለያየ ሊሆን ይችላል። እሱን ምናልባት በካልቸር ላይ ወይም በኖርም ላይ ምግብ ያለውን ኤፌክት ወይም የምግብ ተጽዕኖ መልቲካልቸራል ላይ ያለው ኢምፖርታንስ የእኔ ስራ አይደለም ወይም የማጠናው ጉዳይ አይደለም። ግን አንድ ነገር ማስረገጥ ፈልገው ምግብ በተለያየ ህብረተሰብ ክፍል ወሳኝ የሆነ የባህል የሃይማኖት አካል ነው። ስለዚህ ማልቲካልቸራል ባለበት ቦታ ላይ የተለያየ ምግብ ይኖራሉ። እንግዲህ እነዚህ ምግቦች የተለያየ ሶርስ ይኖራቸዋል፣ ኢፌክት ይኖረዋል ብዬ አስባለሁ። ነገር ግን ማልቲካልቸራል የሆነ ሶሳይቲ ውስጥ ስንገባ በምን አይነት መልኩ መሆን አለበት የሚለው ምናልባት ጠቅላላ ያለ ሀሳብ ከመስጠት ውጭ ለየት ያለ ምክር አይኖረኝም ሞስትሊ ጤነኛ የሆነ ምግብ አመጋገብ እስካለን ድረስ ምንም ችግር አለው ብዬ አላስብም። ዶክተር ዮሐንስ አዳማ መላኩ በፍሊንደርስ ዩኒቨርሲቲ እና የቪክቶሪያ ካንሰር ምክር ቤት የህብረተሰብ ስነ ምግብ ተመራማሪ፣ በቅርቡ የአውስትራሊያ መንግስት ብሔራዊ ጤናና የሕክምና ምርምር ምክር ቤት ለምርምሮ ማካሄጃ ከግማሽ ሚሊዮን በላይ ያበረከቱልዎት ድጎማ መልካም ውጤት እንደሚያገኙበት ተስፋችን ነው። ምርምሮም እንዲሳካ